ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ። የዛሬ እሁድ ነሐሴ አራት 2006 ዓ ም የመስታወት ዝግጅታችንን ይዘንላችሁ ቀርበናል። የምናስተናግዳችሁ ቆንጅታዬና ሄኖክ ሰማእግዜር ነን። በዛሬ መስታወት በዩናይትድ ስቴትስና አፍሪካ ግንኙነት ላይ እናተኩራለን። በተለይ ፕሬዚዳንት ባራክ ኦባማ ጋብዘዋቸው የመጡ 500 አፍሪካውያን ወጣቶች መካከል ኢትዮጵያውያኑ ከእናንተው ከአድማጮቻችን ጋር ያደረጉትን ቀጥተኛ ውይይት የምሽቷ አትኩሮታችን አድርገናል። ለምሳሌ እኔ ክላስ ከነበሩት ውስጥ አንዷ በሲሼልስ የፓርላማ አባለች፣ የ33 አመት። በምንሰራው በማንኛውም ስራ በሚኖረን አስተዋጽኦ ሁልጊዜ አሳንሰን አናይ። የምንሰራው ትንሿም ስራ በአንድ ሰው ህይወት ውስጥም ቢሆን በራሳችንም ቢሆን የሚያመጣው ለውጥ አለ። ሁሌ በራሳችን እንተማመን፣ በምንሰራው ስራ ደግሞ አሳንሰን አናይ። እድገት ሂደት ነው። ዲሞክራሲ ስርዓት ግንባታን ፍትሐዊነትን ማስፈንም፣ የኢኮኖሚ እድገትን ማምጣት፣ ያንን የኢኮኖሚ እድገት ዘለቄታዊ ማድረግ፣ እነዚህ ሁሉ ነገሮች እድገት ናቸው፣ ሂደት ናቸው፣ በሂደት የሚገኙ ናቸው። ከኢትዮጵያውያኑ ወጣቶች መካከል የተወሰኑትን ነበረ በጥቂቱ ያሰማ ናችሁ ፕሬዚደንት ባራክ ኦባማ በወጣቶቹ ላይ ያላቸው ተስፋ ትልቅ እንደሆነም ተናግረዋል። በአፍሪካ መሪዎች ጉባኤ የተሳተፋችሁትን ሁላችሁንም አመሰግናለሁ። ግሩም ክንዋኔ ነበር። ድንገት የረሳችሁ ካላችሁ ለማስታወስ፣ በወጣት መሪዎች መርሃ ግብር የተሳተፋችሁ ወጣቶች በጣም አኩርታችሁናል። ወደየ ሀገሮቻችሁ ተመልሳችሁ የምታከናውኑትን ሥራ ለማየት ጓጉተናል። የነዚህ ወጣቶች የስድስት ሳምንታት የዩናይትድ ስቴትስ የልምድ ልውውጥ ትምህርትና ስልጠና ካመቻቹ አሰልጣኞች መካከል አንዱን ኢትዮጵያዊ ለውይይት ጋብዘናል። ዛሬ መቼም የወሬ ብርንዶ በሽ ነው። በመስታወት በፍልሰታ ውሄ ነው። እንግዲያውስ የወሬ ሰላጣ እንለዋለን። ቆሎም ሊሆን ይችላል። ስለዚህ በአጭሩ በመስታወት ሁሉ ሞልቶ ሁሉ ተዘጋጅቶ፣ ንጉሡ ታምሬ ዝግጅታችንን ይመራል። አብራችሁ እንድታመሹ በቅድሚያ እየጋበዝን የዓለም ዜና እናሰማችሁ። ጤና ይስጥልኝ! የተከበራችሁ አድማጮች እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ላይቤሪያ ውስጥ ኢቦላን ለመዋጋት ተጨማሪ በጀት እየመደቡ መሆኑን ፕሬዚደንት ኤለን ጆንሰን ሰርሊፍ አስታወቁ። ፕሬዚደንቷ ዛሬ ዋና ከተማይቱ ሞንሮቪያ ላይ ተጨማሪ ክፍያና የተሻሉ የሥራ ሁኔታዎችን ከጠየቁ የጤና ጥበቃ ሠራተኞች ጋር ተሰብስበው በነበረበት ወቅት የሠራተኞቹን የደሞዝ ማሻሻያ ጥያቄ ፈጥነው እንደሚፈቱ ገልጸውላቸዋል። ይሁን እንጂ ተጨማሪ አምቡላንሶችንና ሌሎችም ጥያቄዎቻቸውን አካተው ጥቂት እንዲታገሷቸው ፕሬዝደንቷ ሰራተኞቹን ጠይቀዋል። በምዕራብ አፍሪካ የተስፋፋው ኢቦላ ላይቤሪያ፣ ጊኒና ሲራሊዮን ውስጥ ወደ አንድ ሺህ ሰው የገደለ ሲሆን ጊኒ ከላይቤሪያና ከሲራሊዮን ጋር ያሏትን ድንበሮቿን ዛሬ ዘግታለች። ናይጀሪያ ውስጥም ከኢቦላ ጋር በተያያዘ ቢያንስ ሁለት ሰው የሞተ ሲሆን አራቱም ሀገሮች የጤና አስቸኳይ ሁኔታ ውጀው ለጸረ ኢቦላ ዘመቻቸው ማጠናከሪያ ገንዘብ እያሰባሰቡ መሆናቸውን አስታውቀዋል። ዩናይትድ ስቴትስ ኢራቅ ውስጥ በኢስላሚክ ስቴት ተዋጊዎች ላይ ዛሬም የአየር ድብደባ ደርሳለች። አሜሪካውያኑ ኃይሎች ለሶስት ሰዓት ተኩል የዘለቀ ተከታታይ ድብደባዎችን ማካሄዳቸውን የመከላከያ ሚኒስትሯ ፔንታገን አስታውቋል። የዩናይትድ ስቴትስ ተዋጊ ጀቶችና ድሮኖች ወደ ኩርዶች ዋና ከተማ ኢርቢል ኃይሎች ላይ ይተኩሱ የነበሩ የጦር ከባድ ተሽከርካሪዎችንና የባዙቃ ላማዎችን ማውደማቸው ተገልጿል። ፕሬዚደንት ባራክ ኦባማ የሀገራቸው ኃይሎች በኢስላሚክ ስቴት ተዋጊዎች ላይ አስፈላጊ ሆኖ ሲገኝ ድብደባ እንዲፈጽሙ ይሁንታ ከሰጡ ወዲህ የዛሬው ድብደባ ለአራተኛ ጊዜ መካሄዱ ነው። የኢስላሚክ ስቴት ተዋጊዎችን ጥቃት ሸሽተው ሲንጃር ተራራ ውስጥ የተደበቁትን ክርስቲያኖች፣ ያዚዲዎችና ሌሎችም አናሳ የእምነት ቡድኖችን ለመርዳትና ሰብአዊ ድጋፍ ለማድረስ የዩናይትድ ስቴትስ ኃይሎች የጀመሩትን ጥረት እያጠናከሩ መሆናቸውን አስታውቀዋል። የኢራቅ ሰብአዊ ሁኔታ አብዝቶ እያሰጋቸው መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሞን ዛሬ ገልጸው ብልህነትና ጥበብ እንዲነግሱ የኢራቅ መንግስት ፈጥኖ አሳታፊ መንግስት እንዲመሰረት ጠይቀዋል። ካይሮ ውስጥ የሚገኙት የፍልስጤም ተደራዳሪዎች ግብፅ ባቀረበችው ሌላ የሦስት ቀናት ተኩስ የማቆም ሐሳብ ላይ እየመከሩ ነው። እስራኤል ወደ ድርድሩ ለመምጣት ፈቃደኛ ሳትሆን ከቀረች ግን የተጀመረውን ውይይት ጥለው እንደሚወጡ ዝተዋል። በሌላ በኩል ደግሞ የሐማስ ተዋጊዎች በእስራኤል ላይ ሮኬቶቻቸውን ማስወንጨፍ እስካላቆሙ ድረስ ወደ ድርድሩ እንደማይመለሱ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ አስታውቀዋል። ጊዜ ይወስዳል፣ ትዕግስት ይጠይቃል። እስራኤል ግን እየተተኮሰባት አትደራደርም። አሁን ያለውን ሁኔታ ለመለወጥና የዜጎቿን ደህንነትና ጸጥታ ለማረጋገጥ እስራኤል በማንኛውም መንገድ ትንቀሳቀሳለች። ተልዕኳችንን እስክናጠናቅቅ በአንድነትና በጽናት እንቆማለን ብለዋል ኔታንያሁ ዛሬ በሰጡት መግለጫ። ባለፈው ሳምንት ውስጥ ሥራ ላይ ውሎ የነበረው የ72 ሰዓታት ተኩስ የማቆም ውሳኔ የጊዜ ገደብ ከትናንት በስቲያ እንደተጠናቀቀና ሐማስ ሮኬቶች መተኮስ እንደጀመረ የእስራኤል ተደራዳሪዎች የካይሮን መድረክ ጥለው ወደ ሀገራቸው ተመልሰዋል። እስራኤልም ከጥቂት ሰዓታት በኋላ በጋዛ የአየር ድብደባዋን እንደገና ጀምራለች። ምስራቅ ዩክሬን ውስጥ በመንግስቱ ኃይሎችና በሩሲያ ዘመሞቹ ተገንጣዮች መካከል እየተካሄደ ያለው ውጊያ እንደቀጠለ ሲሆን አማጽያ ነው ያቀረቡትን ተኩስ የማቆም ሀሳብ የሀገሪቱ መንግስት ውድቅ ያደረገው መሆኑን አንድ ወታደራዊ ቃል አቀባይ አስታውቋል። ምስራቅ ዩክሬን ውስጥ ሰብአዊ ቀውስ እንዳይደርስ በሚል ተገንጣዮቹ ተዋጊዎች ተኩስ ለማቆም ዝግጁ መሆናቸውን ትናንት አስታውቀው ነበር። የዩክሬን ጦር ቃል አቀባይ አንድሪ ሊሴንኮ ዛሬ በሰጡት ቃል ግን ተዋጊዎቹ ነጭ ባንዲራ እንዲያውለበልቡና ትጥቃቸውን እንዲያስቀምጡ አሳስበዋል። ተገንጣዮቹ ዛሬ በሰጡት መልስ የዩክሬን መንግስት አንዳችም ስምምነት ለማድረግ ብቃት የለውም ብለው የራሳቸውን ተኩስ የማቆም ግብዣ ማጠፋቸውን አስታውቀዋል። የተገንጣዮቹ ጠንካራ ይዞታ ናቸው በሚባሉት ዳኔትስክና ሉሃንስክ ላይ የዩክሬን መንግስት ኃይሎች ጥቃታቸውን እያጠናከሩና እየገፉ ነው የሚሉ ዘገባዎች ይሰማሉ። በደቡብ ቻይና ባህር ላይ ላለው ውዝግብና ውጥረት የድርድር መፍትሄ እንዲፈለግ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ጠይቀዋል። ሚስተር ኬሪ ይህንን ጥሪያቸውን ያሰሙት ሚያንማር ውስጥ ሲካሄድ የሰነበተው የእስያና የደቡብ ምስራቅ እስያ ሀገሮች ትብብር ድርጅት ስብሰባ ዛሬ ሲጠናቀቅ ነው። ለዜና የተያዘው ጊዜ አበቃ። ለቀሪ ዝግጅቶች ወደ ቆንጅትና ወደ ሄኖክ ልመልሳችሁ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ጤና ይስጥልኝ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ22 ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት ዝግጅታችን ይቀጥላል እስከ አራት ሰዓት ድረስ ማለት ነው። አሁን መስታወት በድጋሚ እንደምናመሻችሁ የምሽቱ የመስታወት አዘጋጅና አቅራቢዎች ቆንጅት ይታይና ሄኖክ ሰማ ግዜር ነን። የምሽቱ መስታወት ዝግጅት በዩናይትድ ስቴትስና አፍሪካ ግንኙነት ላይ የሚያተኩር ይሆናል። የአፍሪካ አህጉር የወደፊት የገበያ መዳረሻ የልማትና እድገት ማዕከል ትሆናለች የሚሉ ጽኑ ተስፋዎች የተስተጋቡበት የዩናይትድ ስቴትስና አፍሪካ ጉባኤ የወጣቶች ሚና የጎላበት ነበር። የምሽቱ ዝግጅታችን በዚህ ዙሪያ የሚያተኩር ይሆናል። እስከ ምሽቱ አራት ሰዓት ድረስ አብራችሁን አምሹ። That you may find from time to time complications. አፍሪካ ራይዚንግ ቦኖና አንጀሊክ ኪጆ ያዜሙት ዜማ ነው። እንግዲህ ሰሞኑን ስንሰማቸው የቆየናቸው ቃላቶችም እንደዚሁ አፍሪካ ራሷን ቀና እያደረገች ነው፣ አፍሪካ በሯን ለንግድ ከፍታለች፣ እውን በሯን ለዲሞክራሲና ለሕዝቦች መብትስ ከፍታለች የሚሉ ጥያቄዎች ሲነሱ ነበር። ባሳለፍናቸው ሁለት ሳምንታት ታዲያ ዋሽንግተን ዲሲ እዚህ የምንገኝባት ከአፍሪካ የመጡ እንግዶቿን ለማስተናገድ ተፍ ተፍ ስትል መንገዶቿ በትራፊክ ተጨናንቀውና ተወጣጥራ የመንግስታት የግልና የማህበረሰብ ተቋማት ትብብር ሐሳቦች ደግሞ እንዲሁ በመንገዶቿ፣ በጎዳናዎቿ፣ በየስብሰባ ማዕከሎቿ ሲፈሱባት ነው የሰነበቱ። በቀደመው ሳምንት ከተለያዩ የአፍሪካ ሀገሮች የተውጣጡ አምስት መቶ ወጣቶች በዩናይትድ ስቴትስ ለሰባት ሳምንታት የቆዩበትን የስልጠናና ትምህርት መርሃ ግብር ከፕሬዝደንት ባራክ ኦባማና የዩናይትድ ስቴትስ ታላላቅ ባለስልጣናት ጋር በመወያየት አጠናቀዋል። ይህንን መርሃ ግብር የጀመሩት ፕሬዝደንት ባራክ ኦባማ ሲሆኑ በዚህ ዓመት መርሃ ግብሩ በኔልሰን ማንዴላ ስም ተሰይሞ እነዚህ ወጣቶችን በታላቁ መሪ ስራዎች አርአያነት ራሳቸውን፣ ማህበረሰባቸውን፣ ሀገሮቻቸውንና አፍሪካን ይመራሉ የሚል ተስፋ ተጥሎባቸዋል። በዚህ ባሳለፍነው ሳምንት ደግሞ ከአርባ አምስት በላይ የአፍሪካ መሪዎች በዚህ በዋሽንግተን ዲሲ የተከናወነው የዩናይትድ ስቴትስና የአፍሪካ ጉባኤ አትኩሮቱን በንግድና ስራ ፈጠራ፣ መልካም አስተዳደርን ማስፈንና ዴሞክራሲን ስለመገንባት እንዲሁም የጋራ የደህንነትና የሰላም ትብብርን በማጠናከሩ ዙሪያ በማተኮር ተካሂዷል። ከጉባኤውም ከዚህ በፊት ታይቶ በማይታወቅ 37 ቢሊዮን ዶላር የምጣኔ ሀብት ልማት፣ ንግድና የጸጥታ ጥበቃ ገንዘብ ቃል ተገብቷል። በዛሬው ዝግጅታችን በወጣቶቹ ላይ ይሆናል የምናተኩረው። የመሪዎቹ ጉባኤ ሲጠናቀቅ ፕሬዝደንት ባራክ ኦባማ በዋሽንግተን ዲሲ የተገኙት ወጣት አፍሪካውያን መሪዎች ላይ ያላቸውን ተስፋ ደግመው ደጋግመው አሰምተዋል። ረቡዕ ዕለት ጉባኤው ሲጠናቀቅ በሰጡት ጋዜጣዊ መግለጫ ዐብይ ስኬት ካሏቸው አንዱ የወጣቶቹ ጉዳይ ነው። በአፍሪካ መሪዎች ጉባኤ የተሳተፋችሁትን ሁላችሁንም አመሰግናለሁ። ግሩም ጉባኤ ነበር። ድንገት የረሳችሁት ካላችሁ ለማስታወስ በወጣት አፍሪካዊ መሪዎች መርሃ ግብር የተሳተፋችሁ ወጣቶች በጣም አኩርታችሁናል። ወደየ ሀገሮቻችሁ ተመልሳችሁ የምታከናውኑትን ሥራ ለማየት እንጓጓለን። የአሜሪካ ድምፅ ሬዲዮ ከእነዚህ ወጣቶች ጋር በአይነቱ የተለየ የሆነ ራዲዮና የማህበረሰብ የመገናኛ ብዙኃን ማለት ፌስቡክ እና ትዊተርን ያጣመረ ውይይት አሰናድቶ ነበር። አድማጮቻችን በፌስቡክና ትዊተር ኢትዮጵያን ወክለው ከመጡት ወጣቶች ጋር ቀጥተኛ ውይይት አካሂደዋል። ወደ ስቱዲዮ በቀጥታ እንወስዳችኋለን። የትዊተርና ፌስቡክ ጥያቄዎች በመጉረፍ ላይ ናቸው። ወደ ውይይቱ። ህላዊ ሰውነት እባላለሁ። እኔ መጣሁት ከአዲስ አበባ ሲሆን በሙያ አርኪቴክት ነኝ። አሁን በመስራት የሚገኘው በአዲስ አበባ ዩኒቨርሲቲ በድሮው ህንጻ ኮሌጅ በመባል በሚታወቀው ኢአይኤቢሲ የአርኪቴክቸር የከተማ ልማትና የኮንስትራክሽን ኢንስቲትዩት ውስጥ ሲሆን በማስተማርና በምርምር ስራ ላይ ይገኛለሁ። እዚህ ስድስት ሳምንት እስካሁን ስልጠና ሶስት በፓብሊክ ማኔጅመንት የቆየው ሲሆን አሁን ደግሞ በዋሽንግተን ዲሲ የዋሽንግተን ፌሎሺፕ የማንዴላ ፕሬዚደንሻል ሳሚት ላይ ለሶስት ቀን እየተካፈልን እገኛለሁ። ጤና ይስጥልኝ። ኢዳ ዘካሪያስ እባላለሁኝ። ከአዲስ አበባ ነው የመጣሁት። እኔም በአዲስ አበባ የሚገኘው የተባበሩት መንግስታት ልማታዊ ድርጅት ነው የምሰራው። የህዝብ ግንኙነት ባለሙያ ነኝ። በሲቪክ ሊደርሺፕ ትራክ በሚባለው ነው የመጣሁት እና ይሄም በመንግስት ባልሆኑ ድርጅቶች አስተዳደር ዙሪያ ላይ ያለ ስልጠና ላይ ነው የተካፈልኩት። ጽዮን ተፈራ ባላለው የተወለድኩት እና የመጣሁት ከአዲስ አበባ ነው። ያጠናሁት የስነ ልቦናና የማህበራዊ ወይም ሶሻል ወርክ የሚለው የትምህርት ዘርፍ ሲሆን በአሁን ሰአት የምሰራው ለህጻናት አድን ድርጅት በህጻናት ጥበቃና እንክብካቤ ፕሮግራም ላይ ኃላፊ ሆኜ እየሰራው እገኛለሁ። እናም እዚህ የመጣሁበት የመርሐ ግብር ላይ የማህበረሰብ አስተዳደር ወይም ፐብሊክ ማኔጅመንት በሚባለው ዘርፍ ላይ ነው ሲሳተፍ የነበረው። ሀሌታ ግዳይ ይባላለሁ። የመጣሁት ከደቡብ ብሔር ብሔረሰቦች ክልል ከወላይታ ዞን ነው። ከሁለት ዓመት በፊት ከጅማ ዩኒቨርሲቲ ሕግ ትምህርት ቤት ነው የተመረኩት። የሕግ ባለሙያ ነኝ። ከዚህ በፊት አቃቢ ሕግ ሆኜ በወላይታ ዞን ኪንዶኮይሻ ወረዳ ዓመት ከሰባት ወር አካባቢ ሰርቻለሁ። በአሁኑ ሰዓት በወላይታ ሶዶ ዩኒቨርሲቲ ሕግ ትምህርት ቤት መምህር ሆኜ በመስራት ላይ ነው የሚገኘው። እዚህ የመጣሁበት መርሃ ግብር በፐብሊክ ማኔጅመንት ነው። በማህበረሰብ እድገት ላይ ነው እስካሁን ድረስ ስልጠናዬን ስሳተፌ የነበረው። አመሰግናለሁ። እኔ ደራራ ሞላ እባላለሁ። ትውልዴ በሆሮ ጉድሩ ወለጋ በፊንጫ አካባቢ ነው የተወለድኩት። አንደኛ ደረጃ ትምህርትም እዛው ነው የተማርኩት። ከጅማ ዩኒቨርሲቲ በስነልቦና ትምህርት ዘርፍ ወይ ደግሞ በሳይኮሎጂ ነው የተመረኩት ከአራት ዓመት በፊት አሁን በአዲስ አበባ በማስተር ሴን በሶሻል ወርክ እየሰራውን ያለሁት እንዲሁም በአርሲ ሙኔሳ ወረዳ በሚባል በአንድ በሀርሚ ኤጁኬሽን ፎር ዴቨሎፕመንት አሶሴሽን በሚባል ድርጅት ውስጥ በማህበረሰብ እድገት ስራ ላይ የአንድ ፕሮግራም አቀናጅ ወይ ደግሞ ኮኦርዲኔተር ሆኜ እየሰራው እገኛለሁኝ። እዚህ እንግዲህ የመጣሁትኝ በሲቪክ ሊደርሺፕ ወይ ደግሞ ማህበረሰብ መሪነት በሚል ላይ ስልጠና ለማግኘት ወደዚህ ፌሎሺፕ መጥቻለሁኝ። ምስጋና ሙልጌታ እባላለሁ። እኔም የመጣሁት ከአዲስ አበባ ነው። አዲስ አበባ ውስጥ በአሁኑ ሰዓት በዋነኝነት እየሰራ ያለሁት በጀርመን መንግስት የሲቪል ፒስ ሰርቪስ ፕሮግራም እንደ ብሔራዊ የሰላም አማካሪ ሆኜ ነው ማገለግለው። ከዛ በተጨማሪ በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት በትርፍ ሰዓት አስተምራለሁ። በተወሰነ መልኩ እኔም ስለሰራውበት አንድ ነገር ማለት ፈልጌ ነው የሁሉም ሀገር እድገት ሂደት ነው። ዲሞክራሲ ስርዓት ግንባታን፣ ፍትሃዊነትን ማስፈንም፣ የኢኮኖሚ እድገትን ማምጣት፣ ያንን የኢኮኖሚ እድገት ዘለቄታዊ ማድረግ፣ እነዚህ ሁሉ ነገሮች እድገት ናቸው፣ ሂደት ናቸው፣ በሂደት የሚገኙ ናቸው። እዚህ ሀገር አንድ ሀገር ውስጥ እነዚህ ነገሮች ለማምጣት የሁሉም ሰው አስተዋጽኦ ያስፈልጋል። የፖለቲካ መሪ፣ የሰራተኛ፣ የሴት፣ የወንድ፣ የሁሉም ሰው አስተዋጽኦ ያስፈልጋል። እኛ አሁን ኢትዮጵያ እየሰራ ነው ያለን ሰዎች ነን። እኔ ውጭ ሀገር ነው የተማርኩት ተመልሼ የምሰራው ስለማምንበት ነው። ይሄ ኮንትሪቢሽን የእኔ ኮንትሪቢሽን እንደ ባለሙያ ለሀገሬ አንድ እርምጃም ቢሆን አስተዋጽኦ ያደርጋል ነው። ስለዚህ መሰረቱ አለ። ኢትዮጵያ አሁንም ቦታ አለ። አሁንም ብዙ የሚቀረን ነገር አለ። የሚቀረንን ነገር ሁሉም አክተር ያምንበታል፣ መንግስትንም ጨምሮ ጥረት እየተደረገ ነው ለማስተካከል። ግን የዲሞክራሲን የፍትህ ስርዓትን ኢምፖርት ማድረግ አንችልም፣ ወደ ሀገር ማስገባት አንችልም። እዛው እየሰራን ብንጎዳም፣ እየተጎዳን ብንደሰትም፣ የተደሰትን እዛው የምንገነባው ነገር ነው። በጣም ብዙ ለውጥ አለ ኢትዮጵያ ውስጥ የኢትዮጵያ ሲቪል ሰርቪስ ውስጥ ብዙ ለውጥ አለ። የኢትዮጵያ ኢኮኖሚ ውስጥ ብዙ ለውጥ አለ፣ የሚታይ ነው። እዚህ ላይ ፖዚቲቭ ኮንትሪቢዩሽን ማድረግ ነው እኔ እንደ ግለሰብ ሚናዬ ብዬ የማስበው። ስለዚህ ይሄንን ሚናይን ይሄንን ኃላፊነቴን መወጣት አለብኝ ነው ጥያቄ። ስለዚህ ለሁሉም ለሁሉም ወጣቶችም ማስተላለፍ የምፈልገው መልእክቴ ነው። በአስማት በየአሜሪካ እድገት የሶስት መቶ አመት ታሪክ ነው እና አሁንም ብዙዎቹም ፕሮፌሰሮች ስታዋሯቸው ጋቨርናንስ ሲስተማቸው ላይ በጣም ብዙ ጥያቄ አላቸው። ስለዚህ እኛም ከዛሬ አስር አመት በኋላ ከሀያ አመት በኋላም ተሳክቶልንም ጥያቄ ይኖረናል። ዋናው ነገር አብሮ አካሉ ሆኖ ለውጥ ለማምጣት እንሞክራለን ወይንስ ውጭ ሆነን ኮንክሉዥኖችን እየመሰረትን በፍርሃት ርቀን እንቆያለን? ብዙዎቹ እነኝህን ጥያቄዎች የሚልኩት በውጭ ሀገርም ብቻ ያሉ አይደሉም፣ ከኢትዮጵያም የሚልኩ ናቸው። ከዛም አልፎ ደግሞ ውይይቱን እስቲ ከሴቶቹም መስማት ፈልጋለሁ። ጽዮን ነኝ። ምናልባት እዚህ ጋ ለመጨመር ምፈልገው እዚህ ስንቆይ ብዙ ቦታዎችን ማየት የምንችልበት ሁኔታዎች ተፈጥሮ ነበረ። ብዙ ታሪካዊ ቦታዎችን አይተናል። እነዛን ስናይ በተለይ ያየናቸው ናቸው ታሪካዊ ቦታዎች የአፍሪካን አሜሪካንስ የሚባሉት በአሜሪካ ውስጥ የሚኖሩ ጥቁሮች ያሳለፉትን ታሪክ የሚያሳይ ነው። ጥቁር የሆኑ አሜሪካውያን ሀገሪቱን የገነቡ ሰዎች ናቸው። በጉልበታቸው ባላቸው አቅም ሁሉ ሲገነቡ የቆዩ ናቸው። እንደ ዋይት ሀውስ የመሳሰሉትን ሁሉ በእጃቸው በጉልበታቸው የሰሩ ጥቁሮች ናቸው። የነሱን መብት ለማስከበር ያለፉት ብዙ ደረጃዎች አሉ። ታሪካቸውን ስናይ ግን በዛ ውስጥ ሁሉ ሲያልፉ ያለፈ ታሪካቸውን አሁን ያለውንም ሁኔታ የሚጠቀሙት ያንን ለመገንባት አሁን ያለውን ሁኔታ ለማሻሻል የወደፊት እቅዶችን ለመስራት ነው ሲጠቀሙ የቆዩበት እንጂ ታሪክን ይዘው ለመቆየት አይደለም። ይህን ማካፈል ስለፈለኩ ነውና፣ በጣም የገረመኝ ነገር በተለይ አሁን የፍሬዴሪክ ዳግላስ ዳግላስ አውስ የእሱን ታሪክ ያለበትን ቦታ ስንጎበኝ፣ ያ ሰው ማለት ባሪያ ሆኖ ራሱን ከባርነት ለማውጣት ብዙ የታገለ ሰው ነው። ከዛ ግን ከወጣ በኋላ እንደዚህ አርጋችሁ ይህ ነበር ብሎ ወደ ያንን ለመበቀል አይደለም። ሄደው ግን ሀገሪቱን ለማሻሻል የሌሎቹን የጥቁሮች ታሪክ ለመቀየር እንደገና እንደ አሜሪካዊነትን ስሜቱን ይዞ ነው ሄደው ለእኔ አመራር ማለት ወይም በእንግሊዝኛው ሊደርሺፕ የምንለው ያ ነው ያንን ነገር ይዞ ወደ እንደዚህ አድርገውኝ ነበር ብሎ ታሪክን ሳይሆን ያወራ የነበረው እሱ ወደፊት ምን እንስራ የሚለውን ነገር ብዙ አይነት ለውጥን ያመጣ ሰው ነው። ይህን ማካፈል ስለፈለኩኝ ነው ና በየእለት በምንኖረው ኑሯችን ሁሉ ለውጥ እያመጣን ነው። ከአንድ ደረጃ ወደ ሌላ እየተሸጋገርን ነው የምንሄደው። አሜሪካን ታሪክ ስናየው በአንድ ምሽት አይደለም እዚህ ደረጃ የደረሱት። ብዙ ከባድ ሁኔታዎችን አልፈዋል። መልካም እንግዲህ ሌላ አስተሳሰብ አለ እሺ። በተመሳሳይ ሁኔታ እኛም አርከንሳ ሊትል ሮክ ላይ ሴንትራል ሀይ ስኩል ስንጎበኝ ነበር። ሴንትራል ሀይ ስኩል የሁለተኛ ደረጃ ትምህርት ቤት ነው፣ ሙዚየም ሆኗል። ላይክ የሁለተኛ ደረጃ ትምህርት ቤት የነበረው ከዘመናት በፊት ነው። ያ ማለት ጥቁሮች ከነጭ ጋ አብረው አይማሩም ተብሎ የተከለከለበት የመጀመሪያው ትምህርት ቤት ነበር በአሜሪካ ታሪክ፣ ያ ትምህርት ቤት ነገር ግን በአሁኑ ሰዓት ሙዚየም ሆኖ እንደ ታሪክ ቅርስ ተደርጎ እየታየ ነው። ቀዳማዊት እመቤት ሚሼል ኦባማ ስትናገር የነበረው ነገር ይህንን ራሱን የሚያሳይ ነገር ነው። ምክንያቱም ከዘመናት በፊት ብዙ ትግል ነበር አሜሪካ ላይም ሁሉም ሀገር ከምንምን የተነሳው ከባዶ ነገርና እና የማያቋርጥ ትግል ነው የሚያስፈልገው። የማያቋርጥ ሁሉም በያለበት ፊልድ ጠንክሮ ሰራ ማለት እጁን ይዞ ተያይዞ፣ እጅ ለእጅ ተያይዞ ሰራ ማለት። ባለፈው ጆን ኬሪም ብለውታል። ሁሉም ሰው እጅ ለእጅ ተያይዞ የጀመረውን ነገር አንዱ ይጨርሰውና ጀግና ይባላል ነው ያሉት። ና መቀባበል ነው፣ ከትውልድ ወደ ትውልድ ነው ሁሉን ነገር እየተቀባበል የምንሄደው። ና የሀሳብ መቀባበልም እዚህ ላይ ይኖራል። ለዚህ ነው የአሜሪካ ድምጽ ሬዲዮ እናንተን እዚህ የጋበዘውና ኢትዮጵያ ከሚገኙ ወጣቶች ጋር በትዊተር በፌስቡክ እንደዚሁም ደግሞ በሬዲዮ እንድትገናኙና ለራሳችሁ ወጣቶቹ ስለ ራሳችሁ ጉዳይ ስለ ሀገራችሁ፣ ስለ አህጉራችሁ ስለ አፍሪካ እንድትወያዩ። በርካታ ጥያቄዎች ናቸው የደረሱን በፌስቡክ ቪኦኤ አምሃሪክ በትዊተርም በቪኦኤ አምሃሪክ አንድ ጥያቄ አለ። ቆንጆ ታየ ታነባዋለች። ጋሻው ጌታ፣ አሁን የኔ ጥያቄ የኢትዮጵያ ወጣቶች ፖለቲካዊ ግንዛቤና የቀጣይ ራዕይ ተሳትፎ እንዴት ተተነብዩታላችሁ? ወጣቱ ወደ ቢዝነስ የተወሰኑት ደግሞ ጨዋታ ላይ ያተኮረን አይመስላችሁም? በቀጣይ ወጣቱ ምን ላይ ያተኩር ብሏቸዋል። ኢዳ፣ እኔ ማስበው መማር አለብን። እንደገና ደግሞ ማዳመጥ መቻል አለብን። ስናዳምጥ ደግሞ ገንቢ ሀሳብ አሁን እዚህ ያየነው ነገር አንድ ጥያቄ ስንጠይቅ ጥሩም ይሁን ትርጉም ያለውም ጥያቄ ባይሆንም መልስ ሲሰጠን ወይ አስተማሪ መልስ ሲሰጠን ጉድ ኩዌስችን ብሎ ነው የሚቀበለን። መማር ጥሩ ነው። የመማር እድልም ከሌለ አይምሯችን አስፍተን ምንድን ነው የሚፈጠሩ ያለው አካባቢያችን ላይ እና የራሳችን ምስጋና እንዳለው ሁላችንም እንደምንለ ያለ ነው። የራሴ አስተዋጽኦ ምንድን ነው? አሁን ሀገሬ ባለበት፣ እናም እንደ ተባለው መንግስት ቢሮ ወይ አሁን በእኛ መስሪያ ቤት እኔ አስተዳዳሪ አይደለሁም፣ ግን ቀን በቀን በምሰራው ስራ አቃለውኝ ትንሽ ለሀገሩ እንደምጫምር በኒሻንጎል ጎሞዝ ሄጄ ነበረ። ከመምጣቴ በፊት ና ምክንያቱም የኛ መስሪያ ቤት የመንግስት መስሪያ ቤቶችንም የተሻለ ስራ እንዲሰሩ እንደ ኮምፒውተር ትኖቹ ም ሰራተኞቹ ም ውጭ ሀገር ሄደው ልምድ የህዝብ አስተዳደር እንዲማሩ ያደርጋል ና በኒሻንጎል ጎሞዝ አሁን ሲሄድ እንዲሁም ትዝለኛል። አንድ የማዕድናት ቢሮ ሄደን እየጠበቅን ነበረ ትልቅ ሰው እንዲመጣ እንዲያናግረን ግን ወጣት ነበረ ልጁና፣ በጣም አስደነቀኝ። ይጽፋል፣ ያዳምጣል እና እሱም ትልቅ ነገር ነው። ለእኛ ሀገር እንደዚህ እንደዚህ አይነት ነገር አይታይም። ስለዚህ ስናወራ አይቻልም በሚለው አንድ ጀምር እችላለሁኝ እንችላለን በሚለው እንጀምር። ይህንኑ ነው ከእናንተም ጋር የተነጋገሩ ሰዎች ፕሬዚዳንት ባራክ ኦባማ፣ ሚሸል ኦባማ ንም ጨምሮ የማይቻል ነገር የለም እያሉ ሲገልጹ የነበሩ ደራራ ሀሳብ አለኝ እያለን አመሰግናለሁ። የወጣቶች ተሳትፎ በፖለቲካው ላይም በዲሞክራሲ ላይም የሚለው ነገር በጣም የተወሰነ ነው። ፖሊሲ ሬቪው ሳደረግ ነበር የወጣቶች ኢትዮጵያ የወጣቶች ፖሊሲ እንትንና የእነሱን የአቅም ግንባታ የኢኮኖሚ የሚል ነው እንጂ ብዙን እዛ ላይ ማየው ይሄ ችግርን ፊክስ የማድረግ ችግርን የመጠገን ብቻ ነው እንጂ ሙሉ ሆኖ ማህበረሰብን የሚያገለግሉ ከራሳቸው አልፎ ለህዝብ እንዲያስቡ የሚያደርግ ነገር እዛ ላይ አላይም። ወደ ፖለቲካውም ለመግባት ደግሞ እኛ ወጣቶችም መጀመሪያ መማር አለብን፣ መሪ ለመሆን ካላወቀን መምራት አንችልም። ካላወቀን ሌሎችን ልናስከትል አንችልም። በህብረተሰቡ ውስጥ በጥሩ መግባራችን ካልታወቀን ህብረተሰቡም አይከተለንም። እኔ ወጥቼ ነገ እዛ ጋ መሪ ሆን አለው አንድ ፖለቲካ ፓርቲ ውስጥ መሪ ሆናለሁ ብዬ ብገባ ደራራ ማን ነው? እዛ ጋ ምን ሲሰራ የነበረ ነው? ጥሩ ስም አለው ወይ? ጥሩ ነገር እየሰራ ነው ወይ በህብረተሰቡ ውስጥ የሚለው ነገር መነሳት አለበት። መማራት አለብን። በእርግጥ በአሁኑ ጊዜ የወጣቶች ተሳትፎ በፖለቲካው በጣም የተወሰነ ነው። ያም ለሱም የሚጋብዝ የለም። ወጣቱም ደግሞ ወደዛ ሊገባ አይፈልግም። ከሩቅ ነው በቃ እንዲሁ ነው የምንተያየው። ወደ ፖለቲካው መግባት ማለት ከእሳት ጋር መጫወት መሆኑን እናውቃለን። ለዚህ ወደዛ መግባት አንፈልግም። ግን እስቲል በህብረተሰቤ ውስጥ ባለውበት ቦታ ላይ ህብረተሰቤን ለማገልገል ራሴን አሳልፌ ሰጥቼ ህብረተሰቤን ለማገልገል ፍቃደኛ ነኝ ሁሌም ይህን ወጣቶች እንዲማሩ የምፈልገው መጀመሪያ ህብረተሰባችንን ፖለቲካ ላይም ስንወጣ የሆነ ስልጣን ስንይዝ ህብረተሰቡን እንምራ፣ እናገልግልህ ነው እንጂ አገልግሉኝ አይደለም። ስለዚህ አስቀድመህም ስለ አመራር ያለህን አስተሳሰብ ስታሰፍር እኛ አሁን መሪዎች ነን ለትምህርትም አይደለም በተለያዩ በምናውቃቸው በሰለጠንባቸው ማህበረሰባችንን የማህበረሰባችንን ችግር ተረድተን ወደ ስራ የገባን ሰዎች ነን የሚል ሀሳብ አቅርበሃል። እንግዲህ በፖለቲካውም በምንመጣ ጊዜ የፖለቲካ አመራርም አንድ አይነት የአመራር ዘርፍ ስለሆነ ወጣቱ በዚህ የፖለቲካ አምድ ውስጥ የፖለቲካ ውይይት ውስጥ አካል ሆኖ መሳተፍ አይደለም አካል ሆኖ መብትም ነውና፣ ደግሞ እስኪሰጠውም ያለመጠበቅ ኃላፊነት አለበት የመውሰድ ኃላፊነትም መኖር አለበት። ስለዚህ እነዚህን ሁለቱን ነገሮች አጠናክሮ ወይ ለይቶ ሀሳብ ማቅረብ የሚፈልግ ሰው ካለ ብዙ ጥያቄ ማለት ያው አሁን ህላዊ ነኝ ከአራት መቶ ሰማኒያ ስምንት ሌሎች ፌሎዎች ጋር ነበረ ይህንን ፕሮግራም ስንከታተል የነበረው አይደል? እና ከአፍሪካ የተወጣጣንን ከአርባ ዘጠኝ ሀገር ሁላችንም እና አርባ ዘጠኙም ከተለያየ መስክ ነው የመጡት። የሚገርማችሁ ሁኔታ ለምሳሌ እኔ ክላስ ከነበሩት ውስጥ አንዷ በሲሼልስ ስሙን ሲጠራ ሰምታችሁ ሊሆን ይችላል። ደሴት ነች በኢንዲያን ኦሽን ላይ ያለች የፓርላማ አባለች። የሰላሳ ሶስት ዓመት ሴት ልጅ ወጣት ነች፣ ወጣት ነች። የራሷ ልጅም አላት ኢሌክትድ የሆነች የሜምበር ኦፍ ፓርላመንት የተመረጠች የህዝብ ተወካይ ነች። እንደዚህ እንደዚህ አይነት ስራዎች የሚሰሩ በጣም በጣም በጣም ብዙ ወጣቶች ነበሩ ከመካከላችን እና ምን ለማለት ነው አንዳንዴ ትኩረቱንም ከፍ እናርገው በአፍሪካ ሌቭል እናርገው። እኛ አስራ ሁለት ነን ሜይቢ ሬፕሬዘንታቲቭ ላንሆን ይችላል ወይም ከአንዳንድ መስክ ላይን የመጣ ነው፣ ግን በአፍሪካ ስለ አፍሪካ ስለሆነ ይሄ ፕሮግራም ወጣትም ሆነው እዚህ ደረጃ ላይ የደረሱ ብዙ አሉ። አንድ ደግሞ ከታንዛኒያ የመጣ ምክትል ሚኒስቴርም ነበር። እሱም 34 ዓመቱ ነው። እና ይቻላል ነው። በቃ ሁሉም ይህን ፕሮግራም አንድ የሚጠቀልለው ነገር ፕሬዚዳንት ኦባማ ሚሼል ኦባማም ያለችው ብዙም ሰው የሚስማማበት ነገር አፍሪካ በ21ኛው ክፍለ ዘመን መጨረሻ ላይ አለም ላይ ክብደት ያላት አህጉር ትሆናለች በሁሉም መስክ በፖለቲካውም፣ በኢኮኖሚውም፣ በማህበረሰቡም። አፍሪካ የራሷ ትልቅ በብዙ ነገሮች ላይ ሚዛን የምትደፋ አህጉር ትሆናለች የሚለው ነው መሰረታዊ ጽንሰ ሀሳብ ለዚህ ፕሮግራም። ሁሉም ሰው እያስተጋባ ያለው እና ቅድምም ጠይቀ ነበር ስለ አፍሪካ የወደፊት ምን ታስባላችሁ ያልከውና የኔ ብቻ አይደለም ሁሉም እዚህ ፕሮግራም ላይ በቀጥታም በተዘዋዋሪም ሲሳተፍ የነበረ ሰው ሁሉ የሚያስተጋባው ወደ አምስት መቶ የምትሆኑ ናቸው። በጣም ግሩም የሆኑ ስራዎችን በሰለጠናችሁበትና በምትሰሩት ስራ ያስመዘገባችሁ ወጣቶች ናቸው። ከእነሱ የተማራችኋቸውም ምክንያቱም አብሮ ከእነዚህ አምስት መቶ ወጣቶች ስቴቶች ጋር መሆን ቀላል አይደለም። ሀገራችሁን ከዩናይትድ ስቴትስ ጋር ብቻ አይደለም የምታነጻጽሩት ከሌሎች የአፍሪካ ሀገሮችም ጋር የማነጻጸር በእኔ ሀገር ደግሞ እነዚህ መስተካከል አለባቸው እነዚህን ነገሮች ልለውጣቸው ይችላለሁ፣ እንዲህ ደግሞ ልለውጣቸው አስቤያለሁ ብላችሁ የምታስቡበት አጋጣሚ ይሆናል። ቆንጅት ጥያቄ ከዚህ ጋር የተያያዘ አንድ ምልክት ከተሳሳትኩኝ ይቅርታ ጠይቃለሁ። ምልክት አስራት ኦር መልክተ አስራት የእኔ ጥያቄ እንዴት ልትመረጡ ቻላችሁ? መመዘኛው ምን ነበር? ይሄ እድል ለሁሉም ወጣቶች ያለ አድሎ ደርሷል? አድሎ አልነበረም ከተባለ ለምን በግልጽ ማስታወቂያ አልወጣም? በቀላል አማርኛ ይሄ እድል ዘመድ ባለስልጣን ካላችሁ እነሱ ናቸው ወይ ያመቻቹላችሁ? ነገር መጣ አንገብጋቢ ቪኦኤዎች ይቺን አንገብጋቢ ጥያቄ ጠይቁልኝ ብለዋል። ምልክት ኦር ወይም እኔ እራሴ ደግሞ ወደ እንግሊዝኛ ገባሁ መልእክት አስራት፣ ጥያቄውን ለመመለስ ያህል ሀሌታ ነኝ። ሲጀመር ውድድሩ በግል ያገኘሁት ከ ኢምባሲው ዌብሳይት ነበር። እኔ ነገሩን ላሳጥረው እዚህ ጋር በኢንተርኔት ማስታወቂያ መውጣቱን እኛም እናውቃለን፣ ተመልክተናል። እዚህ ላይ ብዙም ውይይትም የሚያስፈልገው አይደለም፣ መወያየት አያስፈልገንም። እዚህ ላይ ቅድም ያነሳውትን ሀሳብ ወደፊት እናራም። አሁን በኢንተርኔት የያሊ ገጽም ላይ በስቴት ዲፓርትመንት ገጽም እንደዚሁ ደግሞ በ አዲስ አበባ የሚገኘው የዩኤስ ኤምባሲ አውጥቶታል። ለውይይትም አያስፈልገን። ቅድም ግን ስለ ለውጥ የተነጋገር ነው። ለውጥ ቀላል አይሆንም። ፈተናዎች ይገጥማሉ። ከሌሎች የአፍሪካ ሀገሮች ደግሞ ተመልክታቸዋል። በተለይ በሕዝብ ብዛት እንኳ ከኢትዮጵያ ጋር የማይነጻጸሩ ሀገሮች ምን ያህል እንደናንተ አይነት ፌሎዎች እንዳመጡ ኬንያን ብትመለከቱ አርባ ስድስት ሰው ነው የመጣው። የህዝብ ብዛትን ብንመለከት ሀያ ሚሊዮን የማይሞላ ህዝብ ያለባት ሀገር። ደቡብ አፍሪካም እንደዚሁ ተመሳሳይ አርባ ስድስት ሰው ነው የመጣው። ከኢትዮጵያ ስንመለከት አስራ ሁለት ሰው በአፍሪካ ቁጥር ሁለት የሆነ ህዝብ ያለባት ሀገር። ይሄ የሚያሳየው በተለይ በመልካም አስተዳደር ወጣቶች ደግሞ በሀገራቸው እንደናንተ ኃላፊነት ወስደው ለመስራት የሚንቀሳቀሱ አስቀድመው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ገልጸዋል። በእስር ቤት የሚገኙ የዞን ዘጠኝ አባላት አሉ። እነኚህ ወጣቶች ባለፈው ከጆን ኬሪ ጋር ስትሰበሰቡ ከጎናቸው የነበሩ ወጣቶች ናቸው። አሁን የሉም። ጥያቄው ምንድን ነው? እናንተ ወደ ኢትዮጵያ በምትሄዱ ጊዜ ኃላፊነት ወስዳችሁ በምትሰሯቸው በማንኛውም ስራዎች የሚገጥሟችሁ ፈተናዎች አሉ። ብዙ አድማጮቻችን በፌስቡክም በትዊተርም የሚያነሷቸውን ጥያቄ እንደው አጠቃላይ ስሜቱን ለመረዳት ብንሞክር እንደዚህ አይነት በተናጠል ሊጠቀሱ ሊመዘዙ የሚችሉ ማስረጃዎችን የያዙ ናቸው። ና ስለ ፈተናዎች ወደ ተግባር ስለመሄድ እና ህልማችሁን ስለ ማሳካት እንነጋገር። ሁላችሁም የሁላችሁን ማስተያየት ነው እዚህ ላይ የምወስደው የማጠቃለያ ሀሳባችን ይሆናል። ከህላዊ ልጀምር እዚህ ጋር ለማለት የምፈልጋቸው ሁለት ነገሮች አሉ በተለይ ኢትዮጵያ አስራ ሁለት ሰው ብቻ ከተሰጣት ጋር ተያይዞ ሀምሳ ሺህ ማመልከቻ ነበር የገባው ከመላው አፍሪካ ለአምስት መቶ ሰው ከዚህ ውስጥ ደግሞ ሀምሳ ሺህ አፕሊኬሽኑን አስራ አምስት ሺህ ሰው አንብቦታል። በአሜሪካ ውስጥ ደሪቪው ፓናሎች እያንዳንዱ አስራ አምስት ሺህ ሰው አርባ አርባ አርባ አፕሊኬሽን እየተዟዟረ እያረመ ግሬድ ነበር የሰጠው። አፕሊኬሽኑ በእንግሊዘኛ ቋንቋ ነበረ። እንደምናውቀው ብዙ ኬንያም፣ ደቡብ አፍሪካም፣ ናይጄሪያም እንግሊዘኛ ቋንቋ ኦፊሻል የሀገራቸው ቋንቋ ነው። አፕሊኬሽኑ ኤሴዎችን መጻፍ ነበረባቸው። አንደኛው ምክንያት እሱ ይመስለኛል ኮታ ሲመድቡ ላይ እያንዳንዱ ሀገሮች እነዚህ ሀገሮች ያው በእንግሊዝኛ ቋንቋ ተናጋሪ የላቸው ማርከዋቸው ሊሆን ይችላል። ሁለተኛው ነገር ኤምባሲውም የአሜሪካ ኤምባሲ በአዲስ አበባ ያለውን በግልጽ የነገረን ኮታችን ላይ ቁጥር ተቀንሶብናል ነው የሚሉት ይህ ደግሞ ኢትዮጵያ ሀያ አምስት ፐርሰንት እንደዚህ ኤክስቼንጅ ፕሮግራም ሊሳተፍ አሜሪካ ከሚመጣው ሰው ሀያ አምስት ፐርሰንቱ ይቀራል። ይሄ በዓለም ላይ ካሉ ስታቲስቲክሱ አይመለስም ወደ ኢትዮጵያ ወደ አገሩና በመሪ ደረጃ ላይ ነው የምንገኘው አሜሪካ መቶ በመጥፋት እና በመቅረት። በዚህ ምክንያት አመኔታ የላቸውም ኢትዮጵያ ላይ። ስለዚህ ይህንንም ስለ ስጋት ስላደረባቸው በተቻለ መጠን የውጭ ጉዳይ ሚኒስትሩ የአሜሪካ ቁጥራችንን ቀንሶብናል። መጀመሪያ ሀያ ሰው ነበረ ሊሰጡን የነበረው ከሀያውም ሰው አስራ ሁለት ሰው አርገውብናል። ሶስተኛ ሪዝን ሌላ የሚመስለኝ እንደ ግል አስተሳሰቤ እኛ ኢትዮጵያውያን ራሳችን ማስተዋወቅ ባህል የለንም። አይናፋርም ከመሆናችንም ጋ የተያያዘ ነው ከሌሎች አፍሪካኖች ጋር ሳያይዘው ሳነጻጽረው ራሳቸውን ይሄንን ሰራው እንዲያረኩኝ እንዲያርኩኝ እና ደግሞ ኦንላይን ፕሬዘንስ ይባላል በተለይ በድህረ ገጽ ላይ ራስን ፕሮሞት የማረግ ራስን የማስተዋወቅ ነገር በወጣቱ መሀል በኢትዮጵያ ብዙ ወጣት ላይ አላስተውልም፣ ራሴንም ጨምሮ ለመጀመሪያ ጊዜ ነው እኔም አፕሊኬሽንን ሲቪን ባዮግራፊን ለዚህ ስል የጻፍኩትኝ እንጂ ኦልሬዲ የተዘጋጀም አልነበረኝም ራሴም። አብዛኞቹ አፍሪካ ሀገሮች ግን በደንብ በጣም በጣም አልጣፋ ናቸው። ይህን በተመለከተ እነዚህ ሶስት ትዊተር ላይ እሱን የተመለከተ አንድ መልእክት አቴኖክ ፈንቴ፣ አሁን አንተ አይናፋር ነ ነህ ብለዋል። ያው ትንሽ ያው ኢትዮጵያ የአበሻ አይናፋር አፋርነት ትንሽ ትንሽ ያው ስራዬን አጉልቶ ያለ መናገር ነገርና እንደዚህ አይነት ነገርና፣ እነዚህ ሶስት ምክንያቶች በጣም ኮንትሪቢዩት አድርገዋል። ወደፊት ግን እስቲ ፕሮግራሙን እኛም ስንመለስ ወደ ኢትዮጵያ የማስተዋወቅ ስራ እንሰራለን ብለን እናስባለን። በተቻለ መጠን ብዙ ሰው ይወስዳሉ ከኢትዮጵያ ብለን ተስፋ እናደርጋለን ዳ ማድረግ ትችላላችሁ፣ ልታሳኩት ያሰባችሁትን የማጠቃለያ ሀሳቦች ስለምንወስድ ይህኒም ሀሳብ እንደ ህላዊ ነው። ሶስቱም እንትኖች እንዳስቀመጠ ማለት ነው። እሱም እንዳለው እኔም ይሄን ነገር ተገንዝብ ያለሁ ብዙ ጊዜ ስለ ራሳችንም ብቻ ሳይሆን ስለ ራሳችንም ሀገር አናወራም። እሱ ትልቅ ነገር ነው። እንደገና ደግሞ እኔ አሁን ስመለስ መስራት የምፈልገው ያየሁት ነገር አለ። ሴቶች በመሆናችን ብዙ ጊዜ ችሎታ አለኝ ብለን አናስብም። ስለዚህ አሁን በተለይ አዲስ አበባ ዩኒቨርሲቲ በሚገቡ ሴቶች ልጆች ላይና መስራት የምፈልገው ሁለት ነገር ነው። መስራት የምፈልገው ምክር የሚሰጣቸው ሰው ጋር ማገናኘት፣ እሱም ሴቶች ናቸው። እንደገና ደግሞ እነዚህ ሴቶች የራሳቸው መስሪያ ቤት ካላቸው የተወሰነ ጊዜ ከነሱ ጋር ቆይተው የስራ ልምድ እንዲያገኙ ነው። ስለዚህ ከአዲስ አበባ ዩኒቨርሲቲ ሲወጡ፣ እሱ ጅምር ነው። ከዛ ሲወጡ፣ ይሄ የሆነ መስሪያ ቤት ሲገቡ፣ እዛ መስራት እችላለሁኝ ይገባኛልም ማለት መቻል አለብን። አመሰግናለሁ። እኔ መናገር የምፈልገው እዚህ በነበረኝ ቆይታ ያገኘሁትን መልእክት ነው ወደ እናንተ ማስተላለፍ ምፈልገው። አገሬም ስጋባ ያንን ነገር ነው ለኩዮቼም፣ ለሌሎችም ለስራ ባልደረቦቼ መካፈል ምፈልገው። አንድ የተማርኩት ነገር በምንሰራው በማንኛውም ስራ በሚኖረን አስተዋጽኦ ሁልጊዜ አሳንሰን አኔ የምንሰራው ትንሿም ስራ በአንድ ሰው ህይወት ውስጥም ቢሆን በራሳችንም ቢሆን የሚያመጣው ለውጥ አለ። ሁሌ በራሳችን እንተማመን በምንሰራው ስራ ደግሞ አሳንሰን አኔ። ሌላው ለውጥ ይቻላል የሚለውን ያየሁት በተለይ የአሜሪካን ቅድም ያልኩትን የነሱን የጥቁር አሜሪካን ስትሪ ሳይ ለውጥ ይቻላል። ግን ለውጥ ይከብዳል። ሁሌ አስቸጋሪ ነገሮች አሉ፣ የሚፈትኑን ነገሮች አሉ። እና በዛ ውስጥ ስናልፍ የሚገጥሙን አስቸጋሪ ነገሮች እኛን ተስፋ እንዲያስቆርጡን መፍቀድ የለብንም። ነገር ግን እነዛ አስቸጋሪ ነገሮች ሌላ ትምህርት የምናገኝበትና ለወደፊት ለበለጠ ጥረት እንዲያነሳሱን መሆን አለባቸው። ይህን መልእክት ነው ማስተላለፍ መፈልገውና ሁልጊዜ በራሳችሁ የመተማመን እና በምትሰሩት በማንኛውም በምንሰራው ስራ ላይ ሁልጊዜ አሳንሰን አንየው፣ አፕሪሺት እናድርገው። በጣም እኔ ራሴ ምክሩን እየጻፍኩት ነው ለራሴ ሀሌታ ነኝ። እንደ ማጠቃለያ ማለት ምፈልገው አንደኛ ነገር እኔ እዚህ መጥቼ የታዘብኩት ምንድን ነው? ከኔ ጋር የነበሩ ከተለያየ አፍሪካ ሀገራት የመጡ ልጆች ቅድም ላዊ እንደ ተናገረው ጥሩ ሲቢ ያላቸው ለሰሩት ስራ ዋጋ መስጠት ይችላሉ። እኛ የምንሰራውን ስራ እንንቀዋለን። ምክንያቱም ስለ ቻል ነው ከቻል ነው በቃ ሌላ ነገር ለማወቅ ነው እንጂ የሰራ ነውን አናይም። እና የታዘብኩት ነገር ከኔ ጋር የነበሩ ልጆች ሁሉም አዲስ አበባ ነው ያቋታል። እኔ ምንም የአፍሪካ ሀገራት ትምህርትን አላቅም የአፍሪካ ህብረት ስብሰባ ባለው ቁጥር ይመጣሉ። አፍሪካ ህብረት ለስሙ አዲስ አበባ ላይ ነው የተመሰረተው። የኢትዮጵያ ወጣቶች ግን ምንም አይነት ተሳትፎም ሲያደርጉ አይቻላቅም፣ ተጽዕኖም ሲፈጥሩ አይቻላቅም። አድቫንቴጁን አልተጠቀምንም በተአምር ለምሳሌ ከኔ ጋ ያለች ሱዳን፣ ደቡብ ሱዳን ልጅ፣ አይቮሪ ኮስት፣ ሴኔጋል አጠቃላይ አፍሪካ ከኔ ጋ የነበሩ ከተለያየ አፍሪካ የመጡ ልጆች ኢትዮጵያ አዲስ አበባ ነበሩ ለተለያየ እንደዚህ አይነት ፕሮግራሞች ወጣቶችን የሚያነቃቁ ወይ ስለ ሀገር፣ ስለ አፍሪካ ኮንትነንት በአጠቃላይ ጥሩ ነገር የሚሰሩባቸው ፕሮግራሞች ላይ ተገኝተዋል ነበሩ። ጥሩ ነጥብ ነው ያነሳሽው። እዚህ ላይ አንድ ሚስጥር ከማውቀው ላካፍልሽ። ብዙ ጊዜ እዚህ ስብሰባ ላይ የሚሳተፉት በጣም በጣት የሚቆጠሩ ጥቂት ሰዎች ደግሞ ደጋግመው እንዲሳተፉ ስለሚደረግ እድሉ ለሁሉም ለሰፊው ሕዝብ እንዳንቺ ወላይታ ሶዶ ላለ ሰው አይደርስም። በዛ የተነሳ ነው ደረራሞ ላይ ያንተን እንግዲህ ለውጥ በእውነቱ በጣም ለውጥን ለማምጣት ብዙ ዋጋ መክፈል ይጠበቅብናል። ይህም የዋሽንግተን ፌሎሺፕ ወደ ኔልሰን ማንዴላ በሱ ስም የተሰየመው የእሱን አርአያ እንድንከተል ነው። ብዙ ህመም ይኖረዋል፣ ብዙ መልፋት ያስፈልጋል፣ ብዙ መከራ ሊደርስብን ይችላል። ለውጥን ለማምጣት በምንዘጋጅ በምንሰራበት በምንንቀሳቀስበት ጊዜ ያን ለመቀበል አሁን እኔ ብዙ ሸክም እንዳለብኝ ነው አሁን የማስበው። ሸክም አለብኝ። ከአሁን በኋላ የራሴ ኔልሰን ማንዴላ ለህዝቡ ራሱን ሰጥተዋል። ያን እኔም ለራሴን ለህዝቤ እንድሰጥ የማደርግ ኃላፊነት ይዤ ነው የምገባው። ካሁን በኋላ የእናቴ ያንድ የአንድ ቤተሰብ ልጅ ብቻ አደለውም የሀገር ልጅ ነኝ ብዬ ነው እንደ ትልቅ ነው ራሴን የማየው። የኔን አስተዋጽኦ አሳንሼ አላያትም። ልክ ምስጦች አንድ ትንሽ ትንሽ አፈር አምጥቶ ትልቅ ነገር እንደሚገነቡ ሁላ እንደዛው የኔን አልንቃትም። ሀገርን ለመገንባት የምቀበለው መከራ ሁሉ ለመቀበል ዝግጁ ሆኜ ነው የሚሄደው ማለት ነው። አሁን እና የኔ ራእይ ምንድን ነው? ኃላፊነት የሚሰማው ህዝብን ማየት ነው። ኃላፊነት የሚሰማው በሁሉም ቦታ ላይ እንደዛ ሲሆን ሀገር የምታድገው የጋራ ራእይ ያለው ህዝብ ነው የሚያስፈልገን። ሁሉም ባለበት ነጋዴውም፣ ለዝርፊያ ሳይሆን ህብረተሰቡን እያገለገለ መሆኑን የሚገባውን ጥቅም እያገኘ ህብረተሰቡን ማገልገል አለበት። ሰራተኛውን ባለበት ቦታ ላይ ህዝቡ ማገልገል አለበት ብዬ ነው የማምነው። እና አመሰግናለው። ወደ ምስጋና ሶስት ነገሮች ማለት ነው የምፈልገው እኔ ጊዜም ስለሌለ በጣም ለማሳጠ፣ የመጀመሪያው ነገር ሁሉም ነገር ፖለቲካ አይደለም። ሁሉም ነገር እንደዛ አይደለም። ስለዚህ በጣም ብዙ ሌሎች ነገሮች አሉ። ማህበረሰባዊ ችግር አለብን፣ ብዙ ችግር አለብን እና እነዚህን ሁሉ ችግሮች የፖለቲካ ችግራችን ከተፈታ ይፈታሉ የሚለው አመለካከት እኔ ከብዙ ጊዜ ጀምሮ የምከራከረው ነው። አብረን ነው ማሳደግ ያለብን፣ አብረን ነው መሄድ ያለብን። ሁለተኛው መሰረታዊ ነገር ማለት የምፈልገው እዚህ ጉዳይ ላይ ራሳችንን መጠየቅ ያለብን ሁሌ እኔ ሚናዬ ምንድን ነው? የፖለቲካ ደጋፊ ልሆን እችላለሁ፣ ተቋሚ ልሆን እችላለሁ፣ ሲቪል ሰርቫንት ልሆን እችላለሁ፣ ሰራተኛ ልሆን እችላለሁ። እኔ ምንድን ነው ሚናዬ በሀገር ግንባታ ሂደት ውስጥ ፖዘቲቭ ነው፣ ኔጌቲቭ ነው፣ የሚያደራጅ የሚያሳድግ ነገር ነው አስተዋጽኦ፣ ወይስ እንዲሁም የሚያጠፋ የሚንድ ነው የሚለውን ወጣቱ እንዲጠይቅ እፈልጋለሁ። የዚህ ነገር ግን መሰረቱ ራስን ማሳደግ ነው። እነዚህ ሰዎች የሚበልጡን እራሳቸውን ለማስተማር ጥረት ያደርጋሉ። እውቀት ለመገንባት ጥረት ያደርጋሉ። ከተቀበሉት ሀገር ቅድም ያልኩት መሰረት ነው ከተቀበሉት ሁኔታ ከተቀበሉት ሀገር የተሻለ ሀገር ጥለው ለመሄድ ይሞክራሉ ነው። ስለዚህ ኢትዮጵያም ላለው ወጣት ውጭ ሀገርም ላለው ኢትዮጵያ ወጣት እምለው ነገር የኔ ሚና ምንድን ነው ብሎ እንዲጠይቅ ነው። ለዚች ሀገር አንድ ነገር ኮንትሪቢዩት ለማድረግ ምንድን ነው የኔ ሚና እሺ፣ አንድ ሁለት ደቂቃ ይሆናል የቀረው። ሄኖክ ጥያቄ ልጠይቃቸው። መልካም። አንድ የመጨረሻ አንድ የመጨረሻ ጥያቄ አማይቢ አንድ ወንድ እና አንድ ሴት ከሴቶቹ አንዷ ከወንዶቹ አንዱ አስቀድሞ ያወጣ እናንተ ባለፋችሁበት በዚህ እድል በሚቀጥለው ለመጠቀም ለሚፈልጉ እንግዲህ አምስት መቶ ነበራችሁ እናንተ እጥፍ እንዲሆን ተደርጓል። ሌሎቻችሁም በትክክል ሞክሩ፣ ስራዎቻችሁን አስተዋውቁ፣ ጥረት አድርጉ ብላችሁ መክራችኋል። ምንድን ነው ዋናው ምክር? ምንድን ነው የገጠማችሁ እንቅፋት? ሌሎች ይሄንን ለማድረግ የሚሞክሩ ምንድን ነው ማድረግ ያለባቸው? ሁለት እጅ ደራራ ሂድ። መጀመሪያ እኔ ምንድን ነው የምሰጠው ምክር ባሉበት ቦታ ላይ በህብረተሰቡ ውስጥ ስራ መስራት አለባቸው። ራሳቸውን አሳልፎ ይሄ ከደሞዝና ከየእለት ከሚያገኙት ስለ ራሳቸው ሳይሆን ለህብረተሰቡ የሚበጅን ነገር መስራት አለባቸው። እኔ እዚህ የመጣሁት መንግስት ቤት ተቀጥሬ ወደሞ ሰራተኛ ሆኜ በማገኘው በፖዚሽን አይደለም የመጣሁት፣ ስልጣን ስላለኝ አይደለም። በህብረተሰቤ ውስጥ በሰራሁት ነገር ያቺ ትንሿ ነገር ተስፋ ጥሎ ስለጣለችባቸው ነው ነገ ጥሩ ነገር ሊሰራ ይችላል ብሎ ነው ተስፋ ጥሎብኝ ነው። ወደዚህ ይሄን እድል ሊያገኘ የቻልኩት ለዚህ፣ ባሉበት ቦታ ላይ ከራሳቸው አልፎ ለሌላው የሚበጅን ነገር ሰርቶ ያቺ የሚሰሯት ነገር ደግሞ ሁል ጊዜ መያዝ አለባቸው፣ መጻፍ አለባቸው። ራሳቸውን ሲገልጹ፣ በዛን ሰዓት ይሄን ሰርቻለሁ ብሎ ሲገልጹ ተቀባይነት ሊያገኙ ይችላሉ ብዬ ነው ማምነው። ከዚህ እንደሄድን ብዙ ስራዎችን ለመስራት አቅደናል። እዚህ የመጣን አስራ ሁለት ፌሎዎች አጠቃላይ የመጀመሪያው ስራችን የሚሆነው ግን ይህንን ፕሮግራም ያለው ወጣት እንዲረዳ እና ራሱን እንዲያዘጋጅ ነው፣ ለሚቀጥለው አመት ውድድር። ለሚቀጥለው አመት አንድ ሺህ አፍሪካውያን ናቸው ይሳተፋሉ ተብሎ በዕቅድ የተያዘው። ስለዚህ የመጀመሪያው ስራችን የሚሆነው ነገር ከኤምባሲውም ጋር በመተባበር በምንሰራበትም ቦታ ቢሆን ተሳታፊ ቁጥሩ እንዲጨምር የተሳታፊ ቁጥር መስራት ነው የሚሆነው ትልቁ ስራችን። ከዛ ውጪ ደግሞ እዚህ ለመምጣት ታምር መስራት ሳይሆን ቅድም ሲሆን ስት ስትናገር ነበር ሰርቫንት ሊደርሺፕ የሚለውን ሀሳብ ወይንም ደግሞ የአገልጋይ መሪ መሆን ነው የሚያስፈልገው በያለንበት ፊልድ የምንሰራውን ስራ ለማሳካት የራሳችን ፈጠራ እንጠቀም፣ ክሬቲቪቲ ያስፈልጋል፣ ሳክሰስ እናገኝ። መልካም እንግዲህ፣ ሁላችሁንም እናመሰግናለን። መልእክቶቻችሁን ከነኚህ ወጣቶች ጋር እንደምትመለከቷቸው፣ በአንዳንዶቹ ሀሳብ ብትስማሙም ባትስማሙም፣ ብትወዱትም ባትወዱትም፣ ሀሳባችሁም ቢወዱትም ባይወዱትም እኛ ይሄንን መድረክ አዘጋጀን። በዚህ መድረክ ተወያያችሁ። በውይይት ደግሞ በትብብር ደግሞ ብዙ ነገር መስራት ይቻላል፣ ሁላችሁም የምታምኑበት ሁኔታ ስለሆነ ነው ን እንደ መገናኛ ብዙኃን ኃላፊነታችንም ይሄ ነው። ወጣቶች እርስ በርሳችሁ የምትወያዩበትን መድረክ መፍጠርና ሁላችሁም እዚህ መታችሁ ለነኝህ ጥያቄዎች ለሰጣችኋቸው መልስ በእውነት በአድማጮቻችን ስም ከልብ እናመሰግናለን። ጥያቄያችሁን ደግሞ በፌስቡክና በትዊተር የላካችሁልን አድማጮቻችን ከኢትዮጵያም ከተለያዩ የዓለም ክፍሎች እናንተንም በእጅጉ እናመሰግናለን። thank you አፍሪካ ዩናይት በቦብ ማርሌ አስቀድሞ ነው። ለነገሩ ነገሮችን እየተነባ ያለው አፍሪካ ብቻ አይደለችም። አሁን አለማችን አንድ እየሆነች መጥታለች። ወጣቶች ያገኙትን ቴክኖሎጂ ተጠቅመው ሀሳብ የሚያደርሱበት ገንዘብም እንደዚሁ የሚለዋወጡበት ብዙ አምዶች ያሉበት ዘመን ነው። በጣም ደስ የሚል ነው። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ የመስታወት ስርጭት ደግሞ እስከ ምሽቱ አራት ሰዓት ድረስ ከእናንተው ጋር ይቆያል። ከሀምሳ ሺህ አመልካቾች ውስጥ የተመረጡትና ለስድስት ሳምንታት በአሜሪካ ዙሪያ ባሉ ዩኒቨርሲቲዎች በተለያዩ ዘርፎች ስልጠና ልምምድ፣ ትምህርት ሲሰጣቸው የቆዩት ከላይ የሰማችኋቸው ወጣት አፍሪካውያን መካከል በንግድ ዘርፍ ከተሰጠው ስልጠና ተሳታፊዎች ሀያ አምስቱን ወጣት መሪዎች ተቀብለው ያሰለጠነው አትላንታ ጆርጂያ የሚገኘው ክላርክ አትላንታ ዩኒቨርሲቲ ነበረ። ፕሮፌሰር መስፍን ብዙነህ የዩኒቨርሲቲው የኢኮኖሚክስ ትምህርት ክፍል ኃላፊ ሲሆኑ የትምህርት ተቋማቸውን ወክለው ለወጣቶቹ ዘርፈ ብዙ የሆነውን ስርዓተ ትምህርት ያዘጋጁ የተቀበሏቸውና በኋላም ወደዚህ ወደ ዋሽንግተን ዲሲ አብረዋቸው መጥተው በሦስቱ ቀናቱ ጉባኤ ላይ ተካፍለው ነበር። ወደዚህ ወደ ስቱዲዮ ጋብዘናቸው ነበር። ከቆንጅታዬ ጋር ያደረጉት ቆይታ ነው። ለሚቀጥለው ፕሬዚደንቱ ከሀምሳ ሺ ውስጥ አምስት መቶ ብቻ ነው ልናመጣ የቻል ነው የነበረው አሁን ግን ይሄ ነገር አስፈላጊነቱ እየበረከተ መምጣቱን ስለተረዳን ይህንን ቁጥር በጥፋ ሳድገን አንድ ሺ እናደርገዋለን ሲሉም ይህንን ይፋ አድርገዋል፣ አብስረዋል። ባለፈው ንግግራቸው ልክ ነው። በሁለት አመት ውስጥ ወደ አንድ ሺ በየአመቱ እናመጣለን። ስብሰባውም አሁን የተደረገው ዋሽንግተን ስብሰባ አፍሪካ እናደረገዋለን የሚል ሀሳብ አቅርበዋል ሀሳብ አቅርበዋል። ከእነዚህ ልጆች ጋር ባደረጉት ቆይታ በዚህ መልኩ ዝግጅቱ በዚህ መልኩ ቢስተካከልላቸው ለወደፊት ወይም ደግሞ አገር ቤት ከተመለሱ በኋላ እዚህ የተማሩትን በአገር ቤት በስራ ላይ እንዲያውሉት ሊስተካከልላቸው የሚገባው ነገር ይሄ ጥረት ውጤታማ እንዲሆን ምን መደረግ አለበት ይላሉ። እንግዲህ ለሱ በጣም ጥሩ ጥያቄ ነው። መልሱ እንግዲህ በጣም ከባድ ነው፣ ግን እሞክራለሁ። እሺ፣ ሁለት ሁለት መንገድ አለው የሚረዳ የሚመስለኝ አንዱ ፕሬዚደንት ኦባማ መሪዎችን በሙሉ ከመሰብሰባቸው በፊት እነዚህ ወጣቶቹ አንዳንድ ጥያቄና መፍትሄ ስጡ፣ አገራችሁ ምንድን ነው ችግሩ የሚል ጥያቄ መጥቶ ነበር። ለእያንዳንዱ ትምህርት ቤት እና የእኔ ሃያ አምስቱ ሰዎች ለምሳሌ እሱን ወስደው ጥያቄና ሶሉሽን የሚል ጥያቄዎችና መፍትሄዎቹ ላክን ወደ ስቴት ዲፓርትመንት ዋይት ሐውስ ለመሪዎቹ የሚቀርቡ ጥያቄዎች ናቸው። እዚ እሱን እንግዲህ ፕሬዚዳንት ኦባማ ኦል ድ ሬስት ያውና አቀናብረው ለመሪዎች ላይ ከሚቀርቡት እንደሱ እንደሱ አይነት ጥያቄና መፍትሄ ያለውን ያቀርባሉ። ስለዚህ መሪዎቹም ዲስከስ ያደረጉታል። ስለዚህ የኔ ተስፋ ሲመለሱ እነዚህ መሪዎቹ ይህንን ወጣቱን ከዚህ ተምሮ የሄደውን የሚረዳ ነገር አንዳንድ ነገር ያረጋሉ ብዬ ነው ተስፋ የማረገው። ጥያቄዎቹና የመፍትሄ ሀሳቦቹ ምን ምን ነበሩ? በተለያየ በተለያየ የተለያየ አዎ የተለያየ ሀገር የእኛ በቢዝነስ ነበር እና እነሱ የቢዝነስ መፍትሄ እንዲሰጡ ነው። ለምሳሌ አሁን ትንንሽ ካምፓኒ የለም፣ አያድግም፣ እየተጀመረ ይጠፋል፣ እርዳታ የለም። እንደሱ አይነት የቢዝነስ የሆነ ነው እኛ ጋር የነበረው እና በየ እንደየ ተቋማቱ ትኩረቱ የተለያየ ነው። አዎ አዎ እና ለሱ እንግዲያው ይሄ ከሆነ ችግሩ ምንድን ነው? መፍትሄው እና ወጣቱ ራሱ መፍትሄ መስጠት አለበት። ይደረግልን ይበጃል የሚሉ አዎ አዎ፣ ዝም ብሎ ማቅረብ ዝም ብሎ ችግሩ መናገር ሳይሆን መፍትሄውንም ምን እንደሚመስል እና እሱ ተቀነባብሮ እንግዲህ ለመሪዎች ጋር ይደርሳል። እሱ አንዱ ተስፋ በሱ ብዬ ነው የማስበው። ሌላው ሁለተኛው ደግሞ ዩኤስ መንግስት አንዳንድ ነገሮች አድርገዋል፣ እዚህም እርዳታም ሰጥተዋል። አሁን የእኛ ልጆች ለምሳሌ ሚካኤል እና ሚካኤል አዲስ እና ሳባ ግራንት አግኝተው ነው የሄዱት ገንዘብ ስጦታ ተበርክቶላቸው ተበርክቶላቸው ሀያ አምስት ሀያ አምስት ሺህ የስራ እቅድ አቅርበው ካገኙት ሁለቱ እሱን አግኝተዋል እሱ እንግዲህ ትንሽ ይሰጣቸዋል ለመጀመር በአጠቃላይ እንግዲህ በእያንዳንዳቸው ላይ በኢትዮጵያውያኑ ብቻ ሳይሆን ትምህርት ቤቶ በቆዩት እና ባስተናገዷቸው ልጆች ላይ ያሉትን ተስፋ ገልጸውልናል ለአህጉሪቱ ምን አይነት ውጤት ያመጣሉ ብለው ይጠብቃሉ ከባድ ነው እሱ ጥያቄው ከባድ ነው ማዋቅም አይቻልም ግን በያሉበት ቦታ እንግዲህ አምስት መቶ አምስት መቶ ሰው በጣም ትንሽ ነው አንድ ቢሊየን ልንሆን ነው። አምስት መቶ ማለት ደግሞ ከየሀገሩ ለምሳሌ ከኢትዮጵያ አስራ ሁለት ብቻ ናቸው። ምንም ነገር ማለት አይደለም። ግን ይሄ ነገር ከቀጠለ ከጊዜ በኋላ ከጊዜ በኋላ ረዘም ባለ ጊዜ ይሄ ነገር ከቀጠለ፣ የሄዱትም ደግሞ ስኬታማ ሆነው ሌላ ሰው ካስተማሩ፣ ሌሎቹንም ከጨመሩ እና እንደዚህ እንደዚህ አይነት እየተባዛ መሄድ ይችላል። በጣም ለረጅም ጊዜ ፕላን ነው ይሄ እና እንደዚህ በቀላሉ ይሄ ይሆናል ብሎ ለመናገር ከባድ። አቅጣጫው ግን ጥሩ ነው። እንደዚህ ነው ሁሉም ሀገር፣ አሁን ያደጉት ሀገሮች ከመቶ ዓመት በፊት እንደዚህ ነው። አንድ ትንሽ ነገር ተጀምራ እንዲሁ ስትባዛ ደረጃ በደረጃ ራሱን የቻለ ሀይል ይኖረዋል። እዛው ሀገራችን ውስጥ እንዲህ እዚህ እየተመላለስን ሳይሆን እዚያው ሀገራችን ውስጥ የምናረገው እድገት ነው። አገሯን የሚያሳለውጥ የሚያሳይ የሚችለው ከነዚህ ወጣቶች መካከል ዝግጅቱ እንዳበቃ እዚህ ጋብዘን አነጋግረናቸው ነበርና በዚህ ዝግጅት ለመካፈል እድል ስላገኙበት ሁኔታ ስንነጋገር ብዙ ጥሩ ስራ ከእኛ የበለጠ ስራ የሚሰሩ ወጣቶች አሉ። ግን የእኛ አገር ባህል የራስን ስራ የማስተዋወቅ ልምድ የለንም። ያንን ልምድ ማዳበር መቻል አለብን። መመዝገብ፣ መጻፍ። በዚህ ደግሞ ኢንተርኔቱ ጥረታችንን ማስተዋወቅ መቻል አለብን። በሚቀጥለው ደግሞ አንድ ሺህ ወጣቶች በሚመረጡበት ጊዜ የበለጠ ተሳት አሁን አስራ ሁለት ናቸው የተመረጡት ቁጥራቸው የበለጠ ወጣቶች መምጣት እንዲችሉ ብለው ለመጪዎቹ ለተከታዮቻቸው እንዲህ አይነት ምክር ነበረ ያስተላለፉት። በጣም ጥሩ አነጋገር ነው። እና እነዚህም አሁን ይሄ ተመልሰው የሄዱት እሱን እሱን ነው የተማሩት። ብዙ የአካዳሚክ ኮምፖናንተው ፊት እሱን እሱን ነገር ነው ያስተማሯቸው፣ ስራቸውን ማስተዋወቅ፣ ሌላም ሰው ደግሞ እንዲመጣ ማረግ፣ ለሌላም ሰው በሩን ለመክፈት ናት። መዝጋት፣ መክፈት፣ ለሌላም ሰው ከኋላቸው ለሚከተል ግልጽነት፣ ግልጽ አድርጎ አንዳንድ ነገር ማስፋፋት ነው በመደበቅ እና እንዲሁ አንድ ቦታ ቁጭ ብሎ ብቻ መልፋት እንደሌለ፣ ከሰው ጋር እንዴት መስራት እንዳለባቸው እና ሌሎች ያደጉት አገር ውስጥ እንዴት እንዳደጉ ምሳሌ እየተሰጣቸው ነው የተማሩት እነዚህ አሁን ያነጋገራችኋቸው። ስለዚህ ራሳቸው ገብቷቸዋል። እንግዲህ እነሱ ደግሞ ለሌሎችን ማስተማር ይችላሉ ብለን ነው እንግዲህ ተስፋ ሌሎቹ እንዲገባቸው እንዲታተሉ። አንድ ሌላ የምጠይቀው ነገር ቢኖር በግብርና ምጣኔ ሀብት ዘርፍ ነው አብዛኛው የስራ ተሞክሮ። የትምህርቶም አዎ ትምህርት ው አግሪካልቸራል ኢኮኖሚክስ የግብርና ኢኮኖሚ እሱን ያጠናሁት። በየገሩ ይዘዋወራሉ። ስራዬ በየገሩ መሄድ ነው። ለወርልድ ባንክ ኮንሳልት ማድረግ፣ ለወርልድ ፉድ ፕሮግራም፣ ዩናይትድ ኔሽን፣ ኤፍኤኦ፣ ዩስኤድ በጣም በብዙ ዩስኤድ ፕሮጀክት ኬንያ፣ ዛምቢያ እንደ አሁን ደግሞ ወደ ዶሚኒካን ሪፐብሊክ እንደ ካሪቢያን እሰራለሁ። እኛውን ፉድ ሴኪሪቲ በምግብ ዋስትና ጉዳይ ላይ በምግብ ዋስትና። ስለዚህ በእነዚህ ወጣቶች ሊሰራ የሚችለው ላይ እነዚህ ልጆች የሚኖራቸው አስተዋጽኦ ላይ በቀጥታ ግንኙነት ያለው ስራ ነው የሚሰሩት እርስዎ። በጣም በጣም እና ቻሌንጅ እሱን ወስጄ ነው በእሱ ምክንያት ነው የራሴን ልምምት ተከትዬ ነው ፕሮግራሙን ተማሪዎች የተቀበልኩበትን ፕሮግራም እሱን መሰረት አድ መሰረት አድርጌ ነው ይሄንን ፕሮግራሙን የነደፉት የነደፍኩት። ስለዚህ በግሎም ትልቅ እርካታ ሰጥቶታል። በጣም በጣም እንዲህ አይነት ፕሮጀክት ሰርቼ አላውቅም። በጣም ውጤቱ በጣም ትልቅ የሆነ ደግሞ ውጤቱ ደግሞ ወዲያው የሚታይ ነው እንዲህ ቴን ይርስ አስር አመት ሀያ አመት ሳይቆይ ማያት የምችለው ነው እና እድል አለኝ ደግሞ ብዙዎች ሀገር ውስጥ ለመሄድ እድል አለኝ እና እነዚህን ከእኔ ጋር የነበሩትን የሚያሳይ እድል አለኝ ወደፊት ወደፊት ወደፊት ወደፊት ሊያወእዛው ሀገራቸው ስራዎቻቸውን ለመመልከት ይችላል። በጣም እና ደስ የሚል ነገር አለው። እንግዲህ ስለዚህ እነዚህ ወጣቶች እንደ ልጆቹ እንደ ደቀ መዛሙርቶ በዛ መልክ ነው የሚያዋቸው። እንደ እሱ አድርጌ ነው የማያቸው። ፕሮፌሰር መስፍን ብዙ ብዙነህ የአትላንታ ጆርጂያ የሚገኘው የክላርክ አትላንታ ዩኒቨርሲቲ የ ፈጣኔ ሀብት ዲፓርትመንት መምህር እና የዲፓርትመንቱ ሊቀመንበር ወዲህ ወደ ስቱዲዮችን መጥተው ይህን ያለ ሰፋ ያለ ማብራሪያ ስለሰጡን በጣም አድርጌ በአድማጮቼ በወጣቶች ስም አመሰግኖታለሁ። በጣም እግዚአብሔር ይስጥልኝ። እኔም በጣም ነው የማመሰግነው። አድማጮች የምሽቱ የመስታወት ዝግጅት እነኚህን የመሰሉ ደስ የሚሉ መንፈስንም እንደዚሁ የሚያነቃቁ ወጣቶችን ለስራ የሚያነሳሱ ሀሳቦችን ይዞ ሲያሰማችሁ ቆይቶ ግን አሁን ወደ መሰናበቱ እየተቃረብን ነው። ማለቁ ነው። ጊዜ ቢኖረን እናንተ ጋር ብናመሽ ደስ ባለን። ግን ግን ያሏቸውን ሀሳቦች ደግሞ በስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ላኩልን። የውስጥ መስመራችን አስራ አራት ነው። ያለፏችሁን ዝግጅቶች ደግሞ ቪኦኤ ኒውስ ዳት ካም ስላሽ አምሃሪክ ላይ መከታተል ትችላላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁም ተከተሉን። ለአራት ሰዓት የሚቀሩን ጥቂት ደቂቃዎች ናቸው። የምሽቱን ዜናዎች እናሰማችኋለን። እስከዚያው በዚህ ዜማ እንቆይ። From comfort, we have traveled land and sea. But as long as you are with me, there's no place I'd rather be. የማጠቃለያ ዜና ላሰማችሁ። እስራኤልና ሐማስ ተኩስ ለማቆም ተስማመው ይህ የሦስት ቀናት ተኩስ የማቆም ስምምነት ረዘም ያለና አጠቃላይ ስምምነት ላይ ለመነጋገር እድል ይሰጣቸዋል ተብሏል። የዛሬው ተኩስ የማቆም ስምምነት ዛሬ አሁን እኩለ ሌሊት ላይ በሁለት ሰዓታት ጊዜ ውስጥ ማለት ነው ተግባራዊ እንደሚሆን አደራዳሪዋ ግብፅ አስታውቃለች። ዩናይትድ ስቴትስ ኢራቅ ውስጥ በኢስላሚክ ስቴት ተዋጊዎች ላይ ዛሬም የአየር ድብደባ ድርሳለች። አሜሪካውያኑ ኃይሎች ለሶስት ሰዓት ተኩል የዘለቀ ተከታታይ ድብደባዎችን ማካሄዳቸውን የመከላከያ ሚኒስትሯ ፔንታገን አስታውቀዋል። ላይቤሪያ ውስጥ ኢቦላን ለመዋጋት ተጨማሪ በጀት እየመደቡ መሆኑን ፕሬዚደንት ኤለን ጆንሰን ሰርሊፍ አስታወቁ። ምስራቅ ዩክሬን ውስጥ በመንግስቱ ኃይሎችና በሩሲያ ዘመሞቹ ተገንጣዮች መካከል እየተካሄደ ያለው ውጊያ እንደቀጠለ ሲሆን አማጽያኑ ያቀረቡትን ተኩስ የማቆም ሀሳብ የሀገሪቱ መንግስት ውድቅ ያደረገው መሆኑን ወታደራዊ ቃል አቀባይ አስታውቋል። እንደዚሁም አማጽያኑም ግብዣቸውን አጥፈዋል። ማጠቃለያ ዜናው ይኸው ነበረ። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጠልኝ።